የጀርመን የሕዝብ እንደራሴዎች ምክር ቤት በጀርመንኛ መጠሪያው ቡንደስታግ ምርጫ በየአራት ዓመቱ ነው የሚካሄደው። በዚህ አገር አቀፍ ምርጫም ጀርመናውያን ሁለት ድምፅ ነው የሚሰጡት። አንደኛው ድምፅ መራጮች በጀርመን የሕዝብ ተወካዮች ምክር ቤት በየአካባቢያቸው ለሚወክሏቸው እንደራሴዎቻቸው የሚሰጡት ሲሆን ሁለተኛው ደግሞ የሚፈልጉትን ፓርቲ የሚመርጡበት ድምፅ ነው። በጀርመን 299 የምርጫ ክልሎች ይገኛሉ። እያንዳንዱ የምርጫ ክልል 250 ሺህ ነዋሪዎችን ያካትታል። በምርጫ ክልሎቹ አብላጫ ድምፅ ያገኙት አሸናፊዎች በምክር ቤቱ ወንበር ይይዛሉ። የህዝባቸው ቁጥር ከፍተኛ የሆነ የጀርመን ፌዴራል ክፍላተ ሀገር የምርጫ ክልሎች ቁጥር አነስተኛ ህዝብ ካላቸው ጋር ሲነጻጸር ከፍ ይላል። እነዚህ ክፍላተ ሀገር ወደ ቡንደስታግ የሚልኳቸው ተወካዮች ቁጥርም አነስተኛ የምርጫ ክልል ካላቸው የበዛ ነው የሚሆነው። ግለሰቦችም ቢያንስ የ200 ደጋፊዎችን ፊርማ ካሰባሰቡ በምርጫው መወዳደር ይችላሉ። አቶ ክፍለ ማርያም ገብረወልድ 50 ዓመት ለሚጠጋ ጊዜ ጀርመን ኖረዋል። ከፍተኛ ትምህርታቸውንም እዚሁ ጀርመን ነው የተከታተሉት። የፖለቲካ ሳይንስና የልማት ምሁር እንዲሁም ጋዜጠኛ ናቸው። ቀጥተኛ በሚባለው የጀርመን የምርጫ ስርዓት፣ ህዝቡ ሁለት ድምፅ የሚሰጥበትን ምክንያት ያስረዳሉ። አንድ ግለሰብ ምርጫ ላይ ሲሳተፍ እዚህ ሀገር ሁለት ድምፅ ነው ያለው። የመጀመሪያው ድምፅ ከአካባቢው የሚመጣውን ወይም የምትመጣውን ሴትዮ መምረጥ መብት አለው። በሁለተኛው ድምፅ ደግሞ ፓርቲ ነው የሚመርጠው በጥቅሉ እና በዚህ የተነሳ ይሄ ምርጫ አንደኛው ፓርቲ በጣም አብላጫ ድምጽ ቢኖረውም ጠቅልሎ ሁሉን ነገር በእጁ ማካተት አይችልም። ተመጣጣኝ የሆነ ወይም ሚዛናዊ የሆነ የምርጫ ስልት ነው ይባላል። በዚህ ሀገር አባባል ፐርዞናሊዜተ ፋሀልትንስ ባልሬሽት የሚባል ነው። ያ ማለት አንድ ግለሰብ በቀጥታ አንድን ሰው መምረጥ ይችላል። ያም ማለት የመጀመሪያው ድምፅ ያልኩት ነው። በሁለተኛው ደግሞ ፓርቲውን ይመርጣል። የጀርመን ሀገሩ ቀጥታ የቀጥታ የዳይሬክት ምርጫ ስርአት ነው። ለምንድን ነው ሁለት ድምፅ እንዲሰጥ የተደረገው? ከታሪክ ነው። ጀርመን የተማረው ከሂትለር በፊት የነበረው ሪፑብሊክ ቫይመር ሪፑብሊክ የሚባለው በአንድ ድምፅ ብቻ በቀጥታ ድምፅ ብቻ ከተሄደ በከባድ የምርጫውን የማዛባት ዝንባሌ ሊኖር ስለሚችል በፓርቲ ብቻ ከተሄደም እንደዛው። ስለዚህ ሁለቱን በማጣመር ሚዛናዊ የሆነ ነገር ለመፍጠር በተደረገበት ዘዴ ነው። እርግጥ አሰራሩ ትንሽ ከባድ ነው። ብዙ መደመርና መቀነስ በቅጡ መቁጠርና ቁጥጥር ማድረግን ይጠይቃል። ግን በጥቅሉ ሲታይ ዝም ብሎ አንድ ሀይል ብቻ አሸንፎ ሄዶ ቁጥጥ ማለት እድል እንዳይሰጠው ነው። የጀርመን ምክር ቤት አምስት መቶ ዘጠና ስምንት መደበኛ መቀመጫዎች አሉት። ከነዚህ መቀመጫዎች ግማሹ የሚሞላው ህዝቡ በሚሰጠው ሁለተኛ ድምፅ ውጤት መሰረት ነው። ለእጩ ተወዳዳሪዎች ሳይሆን ለፖለቲካ ፓርቲዎች የሚሰጠው ይህ ድምፅ እያንዳንዱ የፖለቲካ ፓርቲ በቡንደስታግ የሚያገኘውን የወንበር ብዛት ይወስናል። በምርጫው የሚወዳደሩ ፓርቲዎችም በሚያካሂዱት ጉባኤ የእያንዳንዱን ፌዴራል ክፍለ ሀገር እጩ ዝርዝር አቅርበው መቀመጫዎቹን ይይዛሉ። ሆኖም መራጮች በምክር ቤቱ ማን የመረጡትን ፓርቲ ወክሎ መቀመጫ እንደሚያገኝ ግን አስቀድመው ማወቅ አይችሉም። የጀርመንን ምርጫ ልዩ ከሚያደርጉት አንዱ በአንደኛው ድምፅ ለሚፈልጉት ፓርቲ እጩ ተወዳዳሪ ድምጻቸውን የሚሰጡት መራጮች በሁለተኛው ድምፅ ደግሞ ሌላ ፓርቲ እንዲመርጡ እድል መስጠቱ ነው። ለምሳሌ በአንድ አካባቢ ለሚወዳደር የክርስቲያን ዴሞክራት ህብረት ፓርቲ እጩ የመጀመሪያውን ድምፁን የሰጠ መራጭ ሁለተኛውን ድምፁን ከዚህ ፓርቲ ጋር ተጣምሮ ሊመራ ለሚችለው ለነፃ ዴሞክራቶቹ ፓርቲ የመስጠት እድል ይኖረዋል። የጀርመን ፌዴራል ስታቲስቲክስ ጽሕፈት ቤት እንዳስታወቀው በመስከረም አጋማሽ በሚካሄደው የጀርመን ሀገር አቀፍ ምርጫ እድሜያቸው ከ18 ዓመት በላይ የሆነ 60.4 ሚሊዮን ዜጎች መምረጥ ይችላሉ። ከመካከላቸው 31.2 ሚሊዮኑ ሴቶች 29.2 ሚሊዮኑ ደግሞ ወንዶች ናቸው። ከነዚህ ውስጥ 2.8 ሚሊዮኑ ለመጀመሪያ ጊዜ ነው ድምፅ የሚሰጡት። ከጀርመን መራጮች ከአንድ ሶስተኛው በላይ እድሜያቸው ከ60 ዓመት በላይ ነው። በቁጥር የሚያመዝኑትና በምርጫም በንቃት የሚሳተፉት እድሜያቸው የገፋው እነዚህ የህብረተሰብ ክፍሎች በምርጫው ውጤት ላይ የሚያሳድሩት ተጽዕኖ ከፍተኛ ነው። በአንጻሩ ወጣቶች ደግሞ ለምርጫው እምብዛም ትኩረት አይሰጡም። አቶ ክፍለ ማርያም እንደሚሉት ይህ ከጀርመን የምርጫ ተግዳሮቶች አንዱ ነው። እንደሚባለው ያው ከስልሳ ዓመት በላይ ያለው ሰው በብዛት ወደ ምርጫ ይሄዳል። ወጣቶቹ አስራ ስምንት እስከ ሀያ ዘጠኝ ያሉት እምብዛም ወደ ምርጫ የመሄድ ዝንባሌ የላቸውም። ይሄ አንድ የዴሞክራሲው ችግር ነው። ከዚህም ባሻገር ወደ አስራ አምስት ሚሊዮን የሚሆኑ ሰዎች ቀድሞ ምርጫ የማይሄዱ ወይ ግዳይ ፖለቲካ ስለ ፖለቲካ ምንም ስሜት ስለሌላቸው ወይም ደግሞ በስንፍና ወይም ደግሞ በስርዓቱ ምን እኛ ምን ለውጥ እናመጣለን የሚል አስተሳሰብ አሁን ትልቅ ችግር ያለበት ያለው እዚህ ሀገር ያው አብዛኛዎቹ ከስልሳ በላይ ያሉ ሰዎች ብዙ ናቸው። እንዲሁም ደግሞ በጣም የምርጫ የመሄድ ዝንባሌ ያላቸው ወጣቱ ደግሞ አይሄድም። ይሄ ሁለቱ መሀል የትውልድ ግጭት እንዳለ ነው ትንሽ የሚያንጸባርቀው። የጀርመኒ ሕዝብ እንደራሴዎች ምክር ቤት መቀመጫ አምስት መቶ ዘጠና ስምንት ቢሆንም በየአራት አመቱ በሚካሄድ ምርጫ ቁጥሩ ሊጨምር ይችላል። ለምሳሌ የተሰናባቹ ምክር ቤት መቀመጫ ብዛት 709 ነው። የጀርመን የህዝብ እንደራሴዎች ምክር ቤት መቀመጫ ቁጥር በየምርጫው ለምን ይለያያል? አቶ ክፍለ ማርያም አንዱ ምክንያት ይሄ መጀመሪያ ድምጽ ያልኩት በመጀመሪያ ድምጽ የሚገባው ሰው በቀጥታ የሚገባው ሰው ብዙ ሊሆን ይችላል። ብዙ ሰው የአካባቢውን ሰው እንግዲህ ሲመረጥ እኔ አንድ ከተማ ውስጥ ካለሁ ቦን ውስጥ ካለሁኝ እዚህ ቦን አካባቢ ያሉትን የሚወዳደሩ እንግዲህ አስርም አስራ ሁለትም ፓርቲዎች ይኖራሉ። እዛ ላይ ግን ግለሰብ ነው የምመርጠው በመጀመሪያ ድምጼ። ብዙ ሰው አንድን ግለሰብ ከመረጠ ያ ግለሰብ በቀጥታ ፌዴራል ፓርላማ በርሊን ይገባል ማለት ነው። በሌላ በኩል ደግሞ የፓርቲዎች ፓርቲን በሁለተኛ ድምጼ ፓርቲን በምመርጥበት ጊዜ ሁለቱ አመራረጥ ስልት ዘዴ ላይ ልዩነት ሊፈጠር ይችላል። ያንን ልዩነት ለማካካስ በየአራት ዓመቱ የፓርላማ የፓርላማ ወንበር ሽግሽግ ይደረጋል። ያ ነው ልዩነቱን የሚያመጣው ጀርመን ሀገር በጀርመን የምርጫ ስርዓት ተወካዮቻቸውን በቀጥታ የሚመርጡት ጀርመናውያን መሪያቸውን ግን በቀጥታ አይመርጡም። ለመሆኑ የጀርመን መራሄ መንግስት ምርጫ እንዴት ነው የሚካሄደው? የጀርመን ቻንስለር የሚመረጠው እንደራሴዎቹ ነው ፓርላማ ውስጥ በገባ በፓርላማው ራሱ ነው ቻንስለሯን ወይም ቻንስለሩን የሚመርጠው። ማለት ህዝብ ተወካይ ምክር ቤት ውስጥ ያሉት እንደራሴዎች በራሳቸው በሚስጥራዊ የምርጫ ስርዓት እጅ በማውጣት ሳይሆን ወረቀት ላይ ጽፈው የተዘጋጀው ሳጥን ውስጥ በማስገባት ለዛ ብቁ የሆነ የአገር መሪ ነው የሚመርጡት። አብዛኛውን ያው አሸናፊው ፓርቲ የሆነው የራሱን ተወዳዳሪ ወይም የራሱን ለዚህ ስራ ለዚህ አገር መሪነት ብቁ የሆነ ሰው አቀርባለሁ ብሎ የፓርቲው መሪ ወይም የፓርቲው የዛ የፓርላማው የዛ ፓርቲ የክንፍ መሪ ነው የሚባለው እሱን ያቀርባል። በዛ መሰረት ምርጫ ይካሄዳል። አብዛኛው ጊዜ ኦፍኮርስ የፓርቲው ደጋፊዎች በሙሉ እዛ እንደራሴ ውስጥ እዛ ፓርላማ ውስጥ ያሉ እንደራሴዎች ለዛ ለተጠቆመው ሰው ድምጻቸውን ይሰጣሉ። በአብዛኛው ደግሞ ተወዳዳሪ ፓርቲዎች ወይ ድምፅ አይሰጡም፣ ወይም ይቃወማሉ። አንዳንዴም ሚስጥራዊ ምርጫ ስለሆነ አንዳንድ የተፎካካሪዎች ፓርቲዎች አይ ለዚህ ግለሰብ ለዚህ ለተጠቆመው ሰው ድምፄን እሰጣለሁ የሚልም በታሪክ አይተናል። ለውድድር የሚቀርቡት ግን እነማን ናቸው? ማለት እያንዳንዱ ፓርቲ የራሱን ያቀርባል። ምክር ቤት ውስጥ መቀመጫ ያገኘው ፓርቲ ሁሉ ወይስ ገደባ አለው? አይ እንደ ባለው የስራ ልምድ አሸናፊው ፓርቲ ብቻ ነው የሚያቀርበው ሌሎቹ ቢያቀርቡም የመመረጥ እድላቸው በጣም የመነመነ ስለሆነ አጉል የጥቆማ ጨዋታ አይካሄድም። ጀርመን ውስጥ ብዙ ጊዜ አሸናፊ ፓርቲ ወይም አብላጫ ድምፅ ያገኘ ፓርቲ ከሌላ ፓርቲ ጋር ተጣምሮ ነው መንግስት የሚመሰርተው። አንድ ፓርቲ ራሱን ችሎ መንግስት ለመመስረት የሚያስችለው ድምፅ እንዳያገኝ ያግደዋል ማለት ነው። ይህ አይነቱ ድምፅ አሰጣት አያግደውም። በእርግጥ ሀምሳ አንድም ፐርሰንትም ከዛ በላይ አግኝቶ አንድ ፓርቲ ለብቻው መግዛት ይችላል። የዛሬ ሰላሳ የዛሬ አርባ ና ሀምሳ አመት ወግ አጥባቂ ፓርቲው የወይዘሮ ሜርክል ፓርቲ ብዙ አመት ለብቻው ሲገዛ ከርሟል። ነገር ግን አብሮ የመስራት በጣም ራ የመስራት ሁለተኛ እና ሶስተኛ የወጣው ጋር አብሮ የመስራት ዝንባሌ የሚደግፍ አይነት ስርዓት ነው። ይህም ማለት ያው ዞሮ ዞሮ ሁሉንም የሚያካተተ ሚዛናዊ የሆነ ነገር እንዲሰራ ወደዛ አቅጣጫ የሚወስድ አይነት ስርዓት ነው። የምክር ቤት አባል የሚሆኑ ፓርቲዎች የተወሰነ ድምጽ ማምጣት አለባቸው። ያም ደግሞ በምክር ቤት ውስጥ መቀመጫ የሚይዙትን ፓርቲዎች ቁጥር ይወስናል። ይህስ እንዴት ነው? ይህም ከታሪክ የተማሩት ነው። ከዚህ በፊት ከጦርነቱ በፊት በነበረው የዴሞክራሲ ስርዓት ብዙ ጥቃቅን ፓርቲዎች አንድ ፐርሰንት ሁለት ሶስት አራት ያመጡ ፓርላማዊ መግባት መብት የላቸውም። ያ የተደረገው አጉል የሆነ በትናንሽ ፓርቲዎች የተሞላ የጭቅጭቅ መድረክ እንዳይሆን በማሰብ ነው። በዚህ የተነሳ ነው አምስት ፐርሰንት ገደብ አለው። ማለት አንድ ፓርቲ ፓርላማ ውስጥ ለመግባት ቢያንስ በድፍን ፌዴራል ጀርመን ውስጥ አምስት ፐርሰንት ድምፅ ማግኘት አለበት። ያ ካልሆነ ያ ፓርቲ ሊገባ አይችልም፣ ፓርላማ ውስጥ ማለት ነው። አምስት ፐርሰንት ግድ ማግኘት አለበት አንድ ፓርቲ የምክር ቤት ውስጥ መቀመጫ ለማግኘት። አዎ አለበለዚያ አይገባም። በሌላ መልኩ እንግዲህ ያው ፖለቲካ ስራውን ሊቀጥል ይችላል ያ ፓርቲ ነገር ግን ፓርላመንት ውስጥ ፓርላማ ውስጥ ወንበር የማግኘት መብት የለውም። ከአስራ ሁለት ቀናት በኋላ በሚካሄደው የጀርመን ምርጫ ለአስራ ስድስት አመታት ጀርመንን የመሩት አንጌላ ሜርክል አይወዳደሩም። ምርጫው እርሳቸውን የሚተካውን መሪ ይወስናል። ሶስት ዋና ዋና የጀርመን የፖለቲካ ፓርቲዎች ማለትም የሜርክል ፓርቲ የክርስቲያን ዴሞክራት ሕብረት በጀርመንኛው ምሕጻር ሴዴኡ መሪ አርሚን ላሼት፣ የሶሻል ዴሞክራቶቹ ፓርቲ በመጻሩ ኤስፔዴ መሪ ኦላፍ ሾልትስ፣ እንዲሁም የአረንጓዴዎቹ ፓርቲ ሊቀመንበር አነሌነ ቤርቦክ በእጩ መራሄ መንግስትነት ይወዳደራሉ። የትኛው ፓርቲ አሸንፎ ከማንኛው ፓርቲ ጋራ ተጣምሮ መንግስት እንደሚመሰርት መስከረም 16 ቀን 2014 ዓ ም በሚካሄደው ምርጫ ይወሰናል። አድማጮች፣ በጀርመን የምርጫ ስርዓት ላይ ያተኮረው የዛሬው ዝግጅታችን በዚሁ አበቃ። ሂሩት መለሰ ነኝ። ደህና ቆዩኝ።